የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመርን ጨምሮ አራት የክልሉ ከፍተኛ ባለስልጣናት በንግድና በተለያዩ ወንጀሎች ተጠርጥረው መያዛቸውን ፖሊስ ለፍርድ ቤት አመለከተ። ተጠርጣሪዎቹ በበኩላቸው በደል እንደተፈጸመባቸውና የዋስ መብት ተከብሮላቸው እንዲፈቱም ጠይቀዋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። መለስካቸው አመሃ ነው። ዝርዝሩን ከአዲስ አበባ ይላክልን። ፖሊስ ዛሬ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን፣ የክልሉን የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን፣ የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድን ግድያን ጨምሮ በተለያዩ ወንጀሎች ተጠርጥረዋል በማለት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ ተጠርጣሪዎቹ ፈጽመዋቸዋል ያላቸውን የወንጀል ድርጊቶችን እንደ ዘረዘረው መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በመዋል የክልሉን ወጣት በማደራጀት ለበርካታ ዓመታት አብሮ የኖረውን ሕዝብ በሃይማኖት፣ በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ አድርገዋል። የንግድ ቤቶችና የሃይማኖት ተቋማት እንዲቃጠሉ እንዲሁም በከፍተኛ የሰብአዊ መብቶች ጥሰት ተጠርጥረዋል። ፖሊስ ምርመራው ገና ጅምርና አያሌ ሊጣሩ የሚገባቸው ጉዳዮች እንዳሉ አመልክቶ የአስራ አራት ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የቀድሞ የክልሉ ፕሬዚዳንት አቶ አብዲ መሐመድ ዑመር ለፍርድ ቤቱ እንደገለጹት የሶማሌ ክልል ነዋሪዎችን የሚጎዳ አንዳችም ነገር አድርገው አያውቁም። ከተያዝኩ ሀያ ቀናት ሆኖኛል ያሉት አብዲ መሐመድ ዑመር በአንድ ቤት ውስጥ ለብቻዬ አስቀምጠው ሲንከባከቡኝ ቆይተዋል። ነሐሴ 21 ቀን 2010 ዓ ም ከቤቴ እንደተያዝኩ በመገናኛ ብዙኃን የተነገረው ግን ሐሰት ነው። በእርግጥ 20 ቀን ከቆየሁበት ስፍራ ወደ ቤቴ ወስደውኝ ከዚያ እንደተያዝኩ አስመስለው አቅርበውታል። ከነሐሴ 21 ቀን በኋላ ግን ያ ሁሉ እንክብካቤ ቀርቶ ጠዋት አንድ ዳቦና ሻይ ብቻ ነው የሚሰጠኝ ብለዋል። የደም ግፊት የጨጓራ ቁስለት እንዳለባቸው ለፍርድ ቤቱ አስረድተው የሕክምና ክትትል እንዲደረግላቸው ቢያመለክቱም እስካሁን የሚያያቸው ባለሙያ ነርስ እንደሆነ ተናግረዋል። ስለሆነም ተገቢው የሕክምና እንክብካቤና ክትትል እንዲደረግላቸው፣ የዋስ መብታቸውም ተጠብቆላቸው እንዲፈቱ ጠይቀዋል። ፖሊስ ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄ ተቃውመዋል። ተጠርጣሪዎቹ የተጠረጠሩበት አንዱ የወንጀል ድርጊት ግድያ ከመሆኑም ሌላ የምርመራው ጅምር እንደሚያመለክተው የሽብር ተግባራት ተፈጽመዋል፣ የዋስ መብታቸው ሊፈቀድ አይገባም ሲል ተቃውሟል። በሶማሌ ክልል ሐምሌ 28ና 29 ቀን 2010 ዓ ም የተፈጠረውን ቀውስ ተከትሎ የክልሉ ምክር ቤት ባካሄደው አስቸኳይ ስብሰባ አቶ አብዲ መሐመድ ዑመርን ጨምሮ የሰባት ባለሥልጣናትን አለመከሰስ መብት ማንሳቱ አይዘናጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ